በሐረር ሸዋበር የመብራት ኃይል ገበያ ማዕከል በደረሰ የእሳት ቃጠሎ ከ300 በላይ መደብሮች እንደወደሙ ተገለጸ። በገበያ ማዕከሉ የሚገኙ ነጋዴዎች ከዚህ በፊት በ2002 ዓ ም በቃጠሎ ንብረታቸውን አጥተው በመብራት ኃይል ግቢ ቦታ ተሰጥቷቸው የሚሰሩ ሲሆን በዚህ ግቢም በ2007 ዓ ም ቃጠሎ ተነስቶ እንደነበረ ተነግሯል። በቃጠሎ የደረሰው ጉዳት መጠን እንደሚጠናና ተጎጂዎችን መልሶ ስራ ለማስጀመር እንቅስቃሴዎች እንደሚደረጉ መንግስት ገልጿል። አዲስ ቸኮል ዝርዝር አለው። በገበያ ማዕከሉ ከሚሰሩ የንግድ ማህበረሰብ አካላት መካከል አንዱ የሆኑት አቶ ብዙነ ተክሉ ስለደረሰው ጉዳት እንዲህ ይላሉ። አጠቃላይ ግቢዎቹ ስድስት መቶ ሀያ ሰባት አካባቢ ነበሩ። በዚህ በአደጋው ተጎጅ የሆኑት ወደ ሶስት መቶ ሰባት ቤቶች አካባቢ ናቸው። ሙሉ በሙሉ ነው የወደመ ነው ወይስ በከፊል ነው? ሶስት መቶ ሰባት የሚባሉት አጠቃላይ የወደሙ ናቸው። ንብረትም ማውጣት እስከማይቻልበት ድረስ የወደመ ነው። ሌላው ደግሞ ያው እንደዚህ አደጋ ስትታይ እሳቱ ባይደርስብም ንብረት ለማሸሽ በምታደርገው ጥረት የሚጎዱ ንትሮች አሉ። እሳቱ አልደረሰም ብለን እንኳን የምናስብባቸው ቤቶች አካባቢ መንስኤው ምንድን ነው ይባላል። ግምት ነው፣ እርግጠኛ መሆን አይቻልም። የሀረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱ መልክ በበኩላቸው እንዲህ ብለው ነበር። ዛሬ ጠዋት አንድ ሰዓት ተኩል ገደማ ሀረር ከተማ ውስጥ ያው በተለምዶ ሸዋበር መብራት ኃይል ገበያ የሚባል ቦታ ከዚህ በፊት ሌላ ቦታ ላይ ቀጥሎ የደረሰባቸው ሰዎችን ያሰፈርንበት ቦታ ነበረ። ትልቅ ገበያ ማዕከል ነው። መንስኤው እስካሁን ነው እየተጠራ ነው። ያም ነው በተቻለ አቅም ንብረት ለማዳን የፌዴራል ፖሊስ ኃይሎች የክልሉ ፖሊሶች እና ማከላከያ ሰራዊት የአካባቢው ወጣቶችም በጠዋት ጀምሮ ርብርብ በማድረግ ንብረቶችን ከእሳት ቃጠሎ ለማዳን እና እሳቱም ወደ ሌላ አካባቢ እንዳይስፋፋ የማድረግ ስራ በፖሊስ ኮሚሽን የእሳት አደጋ ክፍል፣ በውሃ ፍሳሽ በኩል፣ በመንገዶች ባለስልጣን ዶዘሮችንም በማሰማራት ሳይስፋፋ ብዙ ጉዳት ሳያደርስ እንዲቆረጥ ተደርጓል። ሆኖም በገበያ ማዕከሉ ላይ ያው ግማሽ የሚሆነውን የገበያ ማዕከል ጉዳት የደረሰበት ሁኔታ ነው ያለው። የደረሰው ውድመት መጠን ግምት ይታወቃል። እሱን ያው ለጊዜው የምርመራ ባለሙያዎች ፖሊሶች እያጣሩ ነው ያሉት። አሁን ተጨማሪ የእሳቱንም አደጋ ማን ሲሆንም የወደመውንም ነገር ግምት ለመስራት ከፌዴራል የእሳት አደጋ ባለሙያዎች መጥተው ግምት እንዲሰሩ እያደረግን ያለነው። በሰው ላይ ሲደረሰ አደጋ ሊኖር ይሆን? በሰው ላይ በአካልም በነፍስም ላይ ምንም የደረሰ የሸዋበር ነጋዴዎች በዛሬ ሁለት የደረሰባቸው ውድመት ሶስተኛ ዙር መሆኑ ነው። ከአስር ቀን በፊት ደግሞ የኢትዮጵያ ኤሌክትሪክ አገልግሎት ነጋዴዎቹ ንብረታቸውን ሰብስበው ግቢውን ለቀው እንዲወጡ ማሳሰቢያ አውጥቶ ነበር። ነጋዴዎቹ ቦታውን የሰጠን ክልሉ እንጂ የኢትዮጵያ ኤሌክትሪክ አይደለም፣ ልቀቁ አይገባም በሚል ውዝግብ ውስጥ በነበሩበት ሁኔታ ነው ይሄ ቃጠሎ የተነሳው። ሆኖም የዲስትሪክቱ ኃላፊ ውዝግቡ ከቃጠሎ ጋር ምንም ግንኙነት የለም ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ